ትኩረት። በአፍሪካ ጤና ይስጥልኝ። አድማጮች የትኩረት በአፍሪካ መሰናዷችን ይዘን ቀርበናል። አብራችሁን ቆዩም እንደምንም መከራውን አምለጣ ከለላ ወደምታገኝበት ቦታ ደርሳለች። ማርያም ጉልበቷ እየተብረከረከ የቻድን ድንበር ተሻግራለች። በጦርነት ከምትታመሰው ሱዳን አምልጣ ነው ቻድ መግባቷም። አሁን ያላት ቁስ በትንሽዬ መኪና ላይ የተሸከፈው ብቻ ነው። ለወጣቷ እናት ሲኦሉ ከበስተ ጀርቧ ቀርቷል። ስለዚያ ግን ብዙም መናገር አትሻም። ትኩን ዘይ ዘማን የፈጣሪ ያለ መላ ሀገሪቱ ወድማለች። ማርያም ለስደት የተዳረገችበት ሱዳን እስከ አፍንጫቸው በታጠቁ ሁለት ጄኔራሎች በሚመሩ ጦሮች ትታመሳለች። በሱዳን ጦር ሰራዊትና የፈጥኖ ደራሽ አይሉም ካለፈው አንድ ዓመት ከሰባት ወር አንስቶ ሱዳን በሁለቱ ጦሮች የእርስ በርስ ውጊያ የተነሳ በርካቶች ለሽብርና ሰቆቃ ተዳርጓል። በርካታ መንደሮች ወደ አመድነት ተቀይሯል። እናቶች ከሴቶች ልጆቻቸው ጋር ተደፍሯል። አውድማውና ከብቱ ሁሉ ጠፍቷል። ወንዶቹ በአሰቃቂ ሁኔታ ተገድለዋል። ወንዶች ልጆች ደግሞ ለግዳጅ ውትድርና ታፍነው ተወስዷል። በቃላት ሊገለጥ የማይችል መከራ ሱዳናውያን ላይ እየደረሰ ነው፣ ፍጻሜውም የሚታይ አይመስልም ትላለች በቦታው ሁኔታውን የታዘበችው የዶቼቬሌዋ ካትሪና ክሮል አድሬ በቻድና በሱዳን ድንበር መካከል የምትገኝ ወሳኝ ትንሽዬ ከተማ ናት። በሱዳን ድንበር በኩል ሶስት የታጠቁ ወታደሮች ቆሟል። ከፊት ለፊታቸው የድንበር መለያው ድንጋይ ተገሽሯል። ስደተኞቹ ወታደሮቹ ጋር ሳይደርሱ በጥንቃቄ ያልፋሉ። እዚህ የማንም ባልሆነው ስፍራ ላይ አንድ የወደመ ድልድይ ይታያል። ድልድዩ በደንብ የተገነባውን መንገድ የሚያገናኝ ነበር። በሁለቱ ጎረቤታማ ሀገራት መካከል ንግዱ እንዲያብብ በማሰብም ነበር የተገነባው። የሆነው ግን ሌላ ነው። በቀይ አፈሩ መንገድ በየቀኑ በመቶዎች የሚቆጠሩ ሰዎች ድንበሩን እየተሻገሩ ይነጉዳሉም። ጦርነቱ በሱዳን በበረታ ቁጥር ድንበሩን የሚያቋርጡ ሰዎች ቁጥርም ይጨምራል። አስራ አንድ ሚሊዮን ሱዳናውያን አገር ጥለው ተሰዷል። አብዛኞቹ እዛው ሱዳን የተፈናቀሉ ናቸው። ቻድ እስካሁን አንድ ነጥብ አንድ ሚሊዮን ስደተኞችን ተቀብላለች። ለደሃይቱ የዓለማችን አገር ቻድ ተጨማሪ ጫና። በዚያ ላይ አገሪቱን የከባቢ አየር ለውጥ በብርቱ ጎድቷታል። እጅግ ፈታኝ ከሆነው ድርቅ ጋር ያልታሰበ የጎርፍ መጥለቅለቅ አደጋም ተከስቶባታል። እዚህ ከእያንዳንዱ ሶስት ነዋሪ አንዱ በከፋ የድህነት አረንቋ ውስጥ ይማቅቃል። ማርያም በመጀመሪያ አድሬ ውስጥ በሚገኘው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር በእንግሊዝኛ ምጻሩ ዩኤንኤችሲአር የስደተኞች መቀቢያ ስፍራ ትመዘግባለች። ከዚያ ደግሞ ጥቂት ኪሎ ሜትሮች ርቀት ላይ ወደሚገኘው መሸጋገሪያ የመጠለያ ጣቢያ ትሄዳለች። እዚያ አምስት ልጆቿ ይጠብቋታል። እናቲቱ መምጣት የቻለችው ገና አሁን ነው። አድሬ በእርግጥ አርባ ሺህ ነዋሪዎች ያሏት ትንሽዬ ከተማ ናት። በአሁኑ ወቅት የስደተኞች ጊዜያዊ መጠለያ ሆናም ታገለግላለች። እዚች ትንሽዬ ከተማ ውስጥ 230ሺህ ሰዎች ይኖራሉ። በጊዜያዊ የላስቲክ ሽራዎች የተወጠሩ መጠለያዎች እስከ አድማሱ ዳርቻ ድረስ ተዘርግቷል። እዚህ ያሉት ሴቶችና ልጆች ብቻ ናቸው ማለት ይቻላል። የጀርመን የልማት ሚኒስትር ስፌን ሹልሰ ወደዚህ ድንበር ተጉዟል። የተባበሩት መንግሥታት ድርጅት በዓለም ትልቁና በፍጥነት እያደገ ያለው የስደተኞች ቀውስ ሲል የሰየመው ስፍራ ትኩረት እንዲያገኝ ይሻሉ። የደስ ላንድ እያንዳንዱ ሀገር እዚህ እንዳለው የስደተኛ ብዛት ይጨናነቅ ነበር። ይህም አንድ ክልል አሊያም ሀገር ብቻውን አይችለውም። ያም በመሆኑ ዓለም አቀፉ ማህበረሰብ እዚህ ድጋፉን ማሳየት አለበት። ቻድን በደንብ መደገፍ አለባቸው። ለዚያም ከጀርመን ተጨማሪ የ57 ሚሊዮን ዩሮ እርዳታ እንደሚኖር ሚኒስትሯ ቃል ገብቷል። ገንዘቡ ላብነት ያህል የእርዳታ ድርጅቶች ለረዥም ጊዜ ለኤሌክትሪክ ግንባታና የውሃ አቅርቦት ልማት የሚጠቀሙበት ነው። ቻድ የረዥም ጊዜ አምባገነን መሪዋ ኢድሪስ ዴቢ በቅርቡ ያረፉባት አስቸጋሪ አጋር አገር ናት ትላለች የዶቼቬሊዋ ካትሪና። ከሶስት ዓመት በፊት በ ስድሳ ዘጠኝ ዓመታቸው ፕሬዝዳንቷ እንዳረፉ ልጃቸው መሐማት ኢድሪስ ዴቢ የአገሪቱ ጊዜያዊ ወታደራዊ ምክር ቤት መሪ ሆነው ብቅ ብሏል። በአጨቃጫቂው ምርጫ መንበረ ስልጣኑን ባለፈው ሚያዝያ ወር የተቆናጠጡትም እኚሁ የ አርባ ዓመቱ ጎልማሳ መሐማት ናቸው። ቻድን በጠንካራ አምባገነን እጃቸው እየመሩ ነው። የተቃዋሚ አባላትና ጋዜጠኞች ቻድ ውስጥ ባደገኛ ሁኔታ ነው የሚኖሩት። የቻድ መንግሥት እጅግ አስፈላጊውና የአገሪቱ የቀድሞ ቅኝ ገዢ ከሆነችው ስልታዊቱ አጋሩ ፈረንሳይ በተጨማሪ በአዳዲስ አጋሮች እየተመካ ነው የተባበሩት አረብ ኢሚሬትስ መንግስትን ብንወስድ፣ ውድ ያልሆነ ብድር በመስጠት የበጀት ድጋፍም እያደረገ ነው። ቻድ ድንበሯን ከሱዳን ለሚጎርፉ ስደተኞች ብቻ ሳይሆን ለጦር መሳሪያ ዝውውርም ክፍት ማድረጓ የአደባባይ ሐቅ ነው ይላሉ፣ በኮንትራት አደናወር ተቋም የሳል ቀጠና ምርሃ ግብር ኃላፊው ኡልፍ ሌሲንግ። ሩሲያና የተባበሩት አረብ ኤሚሬቶች የጦር መሳሪያ ማቀበላቸውን ማቆም አለባቸው፣ ቻድ ላይም የጦር መሳሪያ ማዕቀብ መጣል አለበት ሲሉም ለዶቼቬሌ ተናግሯል። ከዚያ በፊት የሚደረግ የሰላም ንግግር ዋጋቢስ ነው ሲሉም አስምረውበታል። የቻድ ውጭ ጉዳይ ሚኒስትር አብድራማን ኩላማላህ ዋና ከተማይቱ እንጃሜና በሚገኘው ጽሕፈት ቤታቸው ደጃፍ ላይ ቆሟል። ከጀርመን ከመጡ እንግዶች ጋር አጠር ያለ ጋዜጣዊ መግለጫ እየሰጡ ነው። አገራቸው ከቻድ ወደ ሱዳን ስለሚሻገረው የጦር መሳሪያ ዝውውር ምን እያደረገች ነው ተብለው ተጠይቀው ሚኒስትሩ በመሐላ ጭምር ታጅበው መልስ ሰጥቷል። እኔ በግሌ ጦር መሳሪያ ወደዚያ የሚልክ አንድም ሀገር አላውቅም ያን ባውቅ ኖሮ ፈጣሪ በሚያውቀው ያን እናገር ነበር። ከሚኒስትሩ ንግግር አፍታ ቆይታ በኋላ ባልዳል ኦያማታ ምን መልስ ጠብቀች ነበር? ሚኒስትሩ ፍላጎታቸውን ነው የሚያስጠብቁት ብሏል። ሚኒስትር ሚኒስትሩ መንግስታቸውን የሚተቹትን እንዴት ማስተናገድ እንደሚችሉ ነው በደንብ የሚያውቁትም ባይ ናቸው። የስደተኞች ጉዳይ አንድ ነገር ነው፣ የፖለቲካና የወታደራዊ ፍላጎት ደግሞ ሌላ ሲሉም አክሏል ባልዳል ቻድ የሚገኘው የሰብአዊ መብቶች ሊግ ብሔራዊ አስተባባሪ ናቸው። በቻድ በስተ ምስራቅ ከሱዳን ጋር በሚያዋስነው ድንበር ላይ የተባበሩት መንግስታት ድርጅት የእርዳታ ድርጅቶች ከሱዳን የመጡ ስደተኞችን ለረዥም ጊዜ ለማስተናገድ እየሞከሩ ነው። በመላ ሀገሪቱ ሃያ አንድ የስደተኞች መጠለያ ጣቢያዎች አቋቁመዋል። እያንዳንዳቸው 50 ሺህ ሰዎችን ያስተናግዳሉ። በተሰነጣጠቀውና አቧራማው መልክዓ ምድር ለመጠለያ ጣቢያዎቹ ግንባታ ተስማሚ ቦታዎችን ማግኘት በጣም ከባድ መሆኑን የተባበሩት መንግስታት የስደተኞች መርጃ ኮሚሽን ዩኤንኤችሲአር አባል ፒየር ካሜራ ተናግሯል። ምክንያቱ ደግሞ በአካባቢው አንዳችም አይነት መሰረተ ልማት አለመኖሩ ነውም ብሏል። እጅግ ፈታኝ ነው። አንዳችን መሰረተ ልማት የለም። በእያንዳንዱ መጠለያ 50 ሺህ ስደተኞችን ለማስተናገድ ከምንም ተነስቶ ነው የሚገነባው። ያ ብዙ ገንዘብ ያስወጣል እና ደግሞ በቂ ገንዘብ የለንም። አፋጣኝ ድጋፍ ከሚያስፈልጋቸው ስደተኞች ለ29 ከመቶ ብቻ ነው ከዓለም አቀፉ ማህበረሰብ የገንዘብ ድጋፍ ቃል የተገባው። ያ ለስደተኞቹ የኑሮ ሁኔታቸውን ክብር በማይነካ መልኩ ለማቅረብ በቂ አይደለም። which is not uh, enough to provide a dignified living condition to refugees. የተባበሩት መንግስታት የእርዳታ ድርጅቶች ከቻድ መንግስት ጋር በቅርበት እየሰሩ ነው። ስደተኞች በመጠለያ ጣቢያው ዙሪያ የራሳቸውን ምግብ ማምረት እንዲችሉም መሬት ይሰጧቸዋል። የዓለም ምግብ መርሃ ግብር በእንግሊዝኛ ምጻሩ ደብልዩኤፍፒ ምክትል ኃላፊ አሌክሳንደር ለኩዚያት ስደተኞቹ ተስፋቸው እንዲለመልም ይሻሉ አዲስ ህይወት መገንባት የሚችሉበትን መንገድ መፈለግ ለእኛ ወሳኝ ነው። በወር በሚሰጣቸው ዳረጎት ብቻ እንዲወሰኑ አንሻ። የሚያለሙት መሬት እንዲሰጣቸው፣ አትክልቶችን ተክለው በዚያ ገቢ እንዲያገኙ ድጋፍ እናመቻቻለን። ሐሳቡ እውን እንዲሆንም በስደተኞች መጠለያ ጣቢያዎች ዙሪያ የሚገኙ ማህበረሰቦችም ተጠቃሚ መሆን አለባቸው። የምግብ ተክሎችን ለማምረት ሁኔታው ሊመቻችላቸው ይገባል። ያም እዚያ ባለው ትንሽ ነገር የሚፈጠር ውጥረትን ለማስወገድ ይረዳል ሲሉም አክሏል ኃላፊው። የጀርመን የልማት ሚኒስትር ስፌን ሹልትስ በጉብኝታቸው ወቅት በሚያሳዝን ሁኔታ ወደ ሱዳን መመለስ ለአብዛኞቹ ስደተኞች በቅርቡ እውን እንደማይሆን መገመት አለበት ብሏል። በእርግጥ ሰብአዊ እርዳታም ቢሆን በዘላቂነት መፍትሄ አይደለም። ለዚህም ነው ለስደተኞችና ስደተኛ ተቀባይ ማህበረሰቦች መሬት መስጠትና መስኮችን ለተክልና ለግጦሽ ዳግም ጥቅም ላይ እንዲውሉ ማድረግ እጅግ አስፈላጊ ሆነው ማንኛውም ለመሬት ያለው የዕለት ጉርሱን ለራሱ ማቅረብ ይችላል ብሏል። ማርያም፣ አሁን ቻድ ውስጥ በእሷና በቤተሰቧ ላይ የሚሆነውን ማየት አለባት። በአንድ ወቅት ወደ አገሯ ሱዳን የመመለስ ተስፋዋን ግን አላጨለመችም። ትልቁ ምኞቷም ያ እንደሆነ ትናገራለች። የሱዳን የእርስ በርስ ጦርነት ግን ማብቂያው መቼ ይሆን? አድማጮች፣ የትኩረት በአፍሪቃ መሰናዷችን በዚሁ ይጠናቀቃል። ማንተጋፍቶ ስለሽነኝ መልካም ጊዜ። ጤና ይስጥልኝ።